ከማህበረሰብ ለማህበረሰብ በኢትዮጵያውያን አንደበት የሰለጠነው የታላቁ መጽሐፍ ይትባህል ነብር ዝንጉርጉርነቱን ኢትዮጵያዊ ማንነቱን መለወጥ አይቻለውም እንዲል ኢትዮጵያን ከኢትዮጵያውያን መነጠል በቀን ሕልም እንኳ እውን አይሆኔ መሆኑን ለማመላከት ነው። ምንም እንኳ ባለፉት ከሶስት አሰርተ ዓመታት በላይ ኢትዮጵያዊነት ነቢይ በሀገሩ አይከበርም ሁነት ቢገጥመውም ከቶንም ባያሌ ኢትዮጵያውያን ልብና አእምሮ ውስጥ ከቶውንም ስክነትን እየተላበሰ ትርጉም ያለው ብሔራዊ ማንነት ሀገራዊ መኩሪያ የሆነ ጎልቶና ደምቆ እየሰፈነ ነው። ዲሴምበር 28 ወይም ጥር 20 በሀገረ አውስትሬልያ ሜልበርን ከተማ በቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር አዘጋጅነት ለውድ ሀገራቸው ኢትዮጵያ ጀርባቸውን በማይሰጡ ልጆቿ፣ ይልቁንም እንኳንም ካንቺ ማህፀን ፈለቅን በሚሉ ዜጎቿ ስብስብ ታስባ ልትውል ልትዘከር ቀን ተቆርጦላታል። ነጻነቷ እንዳይሸረፍ ሉዓላዊነቷም እንዳይገሰስ ለወደቁላት ምልክት ለሆነው በአረንጓዴ ቢጫና ቀይ ህብረ ቀለማት ተንቆጥቁጦ የተዋበው ውድ ሰንደቅ ዓላማዋም ገዝፎና ሞገስን ተላብሶ ይውለበለብባታል። በቀጣዩ ትውልድ ልብ ውስጥም ሰርጻ እንድትቀጥል በሀገረ ኢትዮጵያና አውስትሬልያ የኪሎ ሜትሮች ርቀት እንጂ የብሔራዊ ማንነት አሌነት ካይን ስርቁ ከርብም ይርቁ እንዳልሆነ በዋቢነት ለማሳየትም ጭምር የክብረ በዓሉ አዘጋጅ የሆነው የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት ዶክተር ተስፋይ ይግዛውም ኢትዮጵያ ቀን ክብረ በዓልን ከብሔራዊ ማንነት ፋይዳዎችና ትውልድ ተሻጋሪነት ጋር አሰናስለው ለኤስቢኤስ አማርኛ አገልግሎት የገለጡት እንዲህ ነው። ካሳውን፣ እንደተለመደ ሁሌ እንደምታደርግልን ይህን እድል ስለሰጥህን በጣም አመሰግናለሁ። እግዚአብሔር ስጥልኝ። የኢትዮጵያ ቀን በሀያ ስምንት ነው የምናከብረው። እንዳልከው በደመቀ በልዩ ሁኔታ ነው በዓሉ የምናከብረው። ምናልባት ቀጥታ ፋይዳውን ከመለስ በፊት የሚኖሩት ሁኔታዎች ሻምበል በላይንህን ጋብዘ ነው ያለምንም ክፍያ የአውሮፕላን መምጫውን ብቻ ከፍለ ነው መጥቶ እዚህ ህዝባችን ወገናችንን አንድ ለማድረግ አንድ ማለት በኢትዮጵያዊነት ለመቆም ነው እንጂ በሁላችንም የተለያየ ሃይማኖት የተለያየ ቋንቋ ምንናገር ያን አንድ ለማምጣት ሳይሆን በኢትዮጵያዊነት ግን ለማቆም ነው። ፋይዳው በስደት ከሩቅ ቦታ የምንኖር ሰዎች በተለያየ መልኩ ከሀገራችን ርቀናል። ከሀገራችን ስንርቅ ደግሞ ስለ ሀገራችን ያለው ስሜቱ እየቀዘቀዘ መሄድ፣ ናፍቆቱ ደግሞ እየጠነከረ መሄድ ሀገራችን ላይ ባለው ዓለም ላይ ባለው በአጠቃላይ የፖለቲካ ሁኔታ ደግሞ ብዙ አንድ ከማድረግ የሚያለያዩ ነገሮች መብዛት፣ ሶሻል ሚዲያውም መብዛት ፐርሲቭድ የሆነም እውነተኛ የሆኑ የደረሱ ግፎችም እነሱ መጨመራቸው እና ወደፊት መምጣታቸው ኢትዮጵያዊነትን ከነበረበት የማላላት የማድከም ሁኔታ ስላለ ያንን ለማጠንከር አንደኛ፣ ሁለተኛው ግን በጣም ዋናው ምክንያታችን እዚህ ሀገር ተወልደው የሚያድጉ በጣም ብዙ ልጆች አሉ። ለእነኚህ ልጆች አንድ ላይ ሆነን ኢትዮጵያ ብንኖር ኖሮ በሃይማኖት ባህል ሲከበር ወይም የሃይማኖታዊ ያልሆኑ ባህላት ሲከበሩ እነኚህ ልጆች የተለያዩ ፕሮግራሞችን የኢትዮጵያዊነት የሚያንጸባርቁ ነገሮችን የማየት እድል አላቸው። እዚህ ግን በስደት ከሀገራችን በጣም ሩቀን ለምንኖር ሰዎች ያንን ኦፖርቹኒቲ የላቸውም። እነኚህ ልጆች አይደንቲቲያቸውን ፎር ማድረግ አለባቸው ወደድንም ጠላንም። እያንዳንዱ ሰው ሌየር አለው ራሱን ለምሳሌ ያህል ካሳሁን ምንድን ነው ተብሎ ሲጠየቅ ሌየር አለው። እኔን ሰው ቢጠይቀኝ ሌየር አለኝ። ከዛ ሌየሩ ትልቁ የመጣንበት ቦታ ታሪካችን ባህላችን ነው። ያንን ለልጆቻችን ኢንዲቪዥዋሊ በቤተክርስቲያኑ፣ በየሃይማኖት ተቋማቱ በምንችለው ሁሉ ልናሳየችው እንችላለን። ግን ይሄ ሁሉንም ኢትዮጵያዊ ነኝ ብሎ የሚያምነውን በሃይማኖት በዘር በቋንቋ ሳይለያይ ልብሳችንን፣ ምግባችንን፣ ዘፈናችንን ለልጆቻችን ፕራይመሪ ለልጆቻችን ለወጣቱ ለሚተካው ለማሳየት ያንን ለምን ያስፈልጋል የሚል ጥያቄ ከተነሳ እነኚህ ልጆች ከሀገራቸው ርቀዋል። አይደንቲቲ ሰው ፎርም ካላደረገ መጨረሻው ብላሽ ነው የሚሆን ከአሁን በፊትም ብዙ ጊዜ ተደጋግሞ እንደተነገረው አፍሪካውያን ከፖሊስ ጋር ችግር የሚፈጠርባቸው ቡሊንግ ጋር በተያያዘ ነው። ቡሊንግ የሚደረጉት ደግሞ ከማንነታቸው ቆዳ፣ ከመልካቸው፣ ከጸጉራቸው፣ ከሌላው ከሜን ስትሪም ሶሳይቲው ስለሚለዩ ነው። እኛ ይህን ኦፖርቹኒቲ ተጠቅመን እነኚህ ልጆች የሚያኮራ ታሪክ እንዳላቸው የሚያኮራ ባህል እንዳላቸው ለወደፊቱ ስለሚጠቅማቸው ነው። እኛ ኢትዮጵያ ኢትዮጵያ ብለን ጨፍረን ለመሄድ ብቻ ሳይሆን ሎንግ ተርም የሆነ እነኚህ ልጆች ራሳቸውን ማንም እየተነሳ የፈለገውን ነገር ቢናገር ስለ ራሳቸው በደንብ ካወቁ ወደ ጉልበት ወደ ድብድብ እንዳይገቡ የሚያደርግ የሚከላከል፣ ሁለተኛ ደግሞ በአእምሮ በስነ ልቦና በባህሪም የጎለበቱ ኢትዮጵያዊ አውስትራሊያዊ ነው ያሉት። አውስትራሊያ ውስጥ ነው የሚኖሩት። ደፍነ ከዚህ ሀገር ወጥቶ አይሄዱም። ግን ሌሎቹ ቻይናዎቹም ቪትናሞቹም እዚሁ ነው የሚኖሩ። ግን ልጆቻቸውን ታሪካቸውን፣ ባህላቸውን ያሳያሉ። ስለዚህ እኛ የናፈቅነውን የተለያየነውን ሰዎች አብረን ለመገናኘት አንድ ላይ ለመምጣት አገራችን ላይ ያለው ችግርም እዚሁ ቁጭ ብለን ምንፈተው አይደለም። ኦፍኮርስ ሁላችንም ማድረግ የምንችለው እናደርጋለን። ግን እዚህ መፍታት የምንችለው ማድረግ የምንችለው እርስ በርሳችን አብረን ቁጭ ብለን በመነጋገር በኢትዮጵያዊ ደንብ በኢትዮጵያዊ ጨዋነት አብረን አንድ ቦታ ስንገኝ ነው። ያንን ደግሞ ልጆቻችን ያ ከነልዩነታችን አብረ መኖር እንደምንችል ለልጆቻችን ማሳያ እየነገርናቸው ነው። ልጆቹ እኮ አብረው ይጫወታሉ። እኛ ነው ወላጆች ነው ያልተገናኘ ነው። ስለዚህ ወላጆቹ ልጆቹ ባሉበት እንገናኝ። ባህል የሚያኮራ ታሪክ አለን፣ ባህል አለን። የሚያሳፍር ነገር የለንም። አገር ከችግርም ከደስታም ይበልጣል። ሞስት ኢምፖርታንት ለልጆቹ ያንን ታሪካችን ለማስተላለፍ እንዲያውቁ አይደንቲያቸው ማን እንደሆኑ ከየት እንደመጡ የብዙ ሺህ ዓመት ታሪክ ያለን ሰዎች እንደሆነ እንዲረዱ ለማድረግ ነው ዓላማው። አመሰግናለሁ። በዚህ በኢትዮጵያ ቀን በዓል ላይ በዲሴምበር 28 በሚካሄደው ኢትዮጵያ ቀን ላይ ምን አይነት ዝግጅቶች ይቀርባሉ? ለታዳሚዎች በስፍራ ለሚገኙ ኢትዮጵያውያን ትውልድ ኢትዮጵያውያን በዝግጅቱ ላይ መጀመሪያ ላይ ቀደም ብዬ እንደጠቀስኩት ሻምበል በላይ ነ በተጋባዥ ድምፃዊነት እዚህ መጥቶ ስለ ኢትዮጵያን የሚዘፍነው ነው። ኢትዮጵያዊነትን የሚያጎሉ የሚያደምቁ ዘፈኖችን በተለያየ ቋንቋ ያቀርባል። ሁላችንም እንደምናውቀው በአንድ ቋንቋ ብቻ ሳይሆን በብዙ ቋንቋ መልቲ ታለንትድ የሆነ ሰው ስለሆነ እሱ አለ። እንደተለመደው ደግሞ ልጆቹ ፋሽን ሸው ያሳያሉ። የፋሽን ሸው ማለት ያው አይደንቲቲያቸውን ኤክስፕረስ እንዲያደርጉ ኦፖርቹኒቲ እንሰጣቸዋለን። ሴቶቹንም፣ ወንዶች፣ ህጻናት ልጆችን ቤተሰቦቻቸው የሚለብሱትን ልብስ ኢትዮጵያ ያው በጣም ትልቅ ሀገር ናት። መቶ ሀያ ሚሊየን ህዝብ አለ ሰማንያ የተለያየ ቋንቋዎች አሉ። የተለያየ አለባበስ፣ የተለያየ ጸጉር አሰራር፣ የተለያየ ቋንቋ ምንናገር ሰዎች ነን። ምናልባት ወላጆች ልጆቻቸውን ይሄ የእኔ ታሪኬ ነው የእኔ አይደንቲቲ ነው እንደዚህ ነው የምንለብሰው ብለው የሚያስቡት ካለ ልጆቻቸውን አልብሰው እንዲያመጡልን፣ አሳምረዋቸው እነሱም መልበስ የሚፈልጉትን ልብስ ለብሰው እንዲመጡ እነኚህ ህፃናት ደግሞ ልጆቹን መድረክ ላይ አውጥተን ያንን ባህል ያንን አለባበስ እንዲያሳዩ ኦፖርቹኒቲ እንሰጣቸዋለን። ሌላኛው በእለቱ የሚቀሩ የተለያዩ አገልግሎት የሚሰጡ ምርታቸውን አገልግሎታቸው የሚያቀርቡ ኢትዮጵያዊና ኢትዮጵያ ያልሆኑ ድርጅቶች ይመጣሉ። ምግብ ተዘጋጅተዋል፣ መጠጥ ተዘጋጅተዋል፣ የሚሸጡ አልባሳቶችም ተዘጋጅተዋል። እኛም ራሳችን ሀያ ስምንተኛ ዓመት ስለሆነ ረዥም ጊዜ የቆየ ኢቨንት ስለሆነ ለዚያ ኢቨንት ፊቲንግ የሆነ ለዚያ ኢቨንት እንዲው ተገቢ የሆነ ፖሎ ሸርት አዘጋጅተናል፣ አሳትመናል። ሊሚትድ ኤዲሽን ነው። እሱንም እናቀርባለን። ከዚህ በተጨማሪ ደግሞ ኢትዮጵያ ውስጥ የተለያዩ ስራዎችን የሚሰሩ የደከሙ ወገኖቻችን የሚያግዙ እህት ወንድሞቻችን የሚሰሩትን ስራ ለህዝባችን የማሳየት እድል እንሰጣቸዋለን። እርግጥ እዛ ላይ ገንዘብ ለመሰብሰብ ሳይሆን አንዳንድ ጊዜ በመካከላችን ያሉ ወገኖቻችን እዛ የተጎዱትን ወላጅ የሌላቸው ህፃናትን መርዳት ይሆናል ሲንግል ማዘር ሆነው ልጆቻቸውን ትምህርት ለመላክ ስራግል እያደረጉ ያሉ ወገኖችን የሚረዱ አሉ። እና ያንን ኤክስፖሩን ለማግኘት ሰው እንዲረዳ አይደለም፣ ግን እነኚህ ሰዎች እንደዚህ እየሰሩ ነው። እናንተስ በምን መልኩ ታግዟቸኋላችሁ? ለምሳሌ ሌላ እህታችን፣ ባለፈው ካሳሁንም አንተ ኢንተርቪው ያደረካት አለች፣ ነይማ። እሷም አለች። እዚህ አጋጣሚ የሆነው በኢትዮጵያ ውስጥ ብዙ የአእምሮ በሽታ ጋር በተያያዘ ብዙ ነገር የምትሰራ እህታችን ነች። ሰው ሜልበርን ያለው ማህበረሰባችን እንደዚህ አይነት ስራ እየተሰራ ነው። ዛሬ ማገዝ ባይችሉ እንኳን ነገ ከነገ ወዲያ ማገዝ ቢፈልጉ እንደዚህ አይነት ድርጅቶች አሉ የሚለውንም ኤክስፖዝድ እንዲሆን ሰው ያንን አዘጋጅተናል። ያው የጋበዝናቸው ሌሎችም ሰዎች አሉ። የአካባቢው የካውንስሉ የኤምፒዎቹንም ጋብዘናል። እርግጥ አሁን ባለንበት ጊዜ አብዛኛው ሰው እረፍት መሄድበት ነው፣ ግን ከጋበዝናቸው ውስጥ የተወሰኑት መጥተው በዓላችንን ያደምቁታል ብለን እንጠብቃለን። በዚሁ አጋጣሚ በተለይ ለመላው የኢትዮጵያውያን ሀገር አውስትራሊያ ለሚኖሩ በተለይ በቪክቶሪያ ውስጥ ላሉ ወይም ከሌሎች ክፍለ ሀገራትም ሆነው ተወካዮቻቸውን በእግር ኳስ በኩል ወደዚህ የላኩ እንደዚሁም የተወሰኑ ቤተሰቦች በባህሉ ላይ ለመገኘት የመጡ ወይም ሊመጡ የሚሹ ካሉ ለእነዚህ ወገኖች በማህበሩ ስም የእርስ መልእክት ምንድን ነው? የመጨረሻው መሰናዶቻችሁስ ምን ላይ ይገኛል? መጀመሪያ ላይ ሀያ ቲሞች ጠቅላላ ይኖራሉ ብለን ከሀያ ውስጥ አራቱ ከታዝሜኒያ፣ ከብሪዝበን፣ ከላድ እና ከሴት ይሆናሉ ብለን ነበር። ግን አንፎርቹኔትሊ ባለው የተጫዋች ቁጥር ማነስ እዚህ መምጣትም የፋይናንስ ስለሚያስፈልገው በዚህ ዓመት የብሪዝበን እና የሲድኒ ቲሞች ነው የሚመጡት። ግን ከሌላ ሴት ያሉት ወገኖቻችን ደግሞ መጥተው በዓሉን አብረው እንዲያከብሩ ጥሪ እናቀርባለን። በዓሉ የሚደረገው አብዛኛው ሰው ስራ በማይሰራበት ጊዜ ነው። ቶርናመንቱ ከሀያ አምስት እስከ ሀያ ዘጠኝ ነው። ኢትዮጵያን ቀን እናከብረው ዲሴምበር ሀያ ስምንት ነው። እኛ ጋር አብሮ የሚሰሩ ከኛ አቻ የሆኑ ኮሚዩኒቲ መሪዎቹን ጋብዘናቸዋል። እንግዲህ ግብዣችንን ልከናል። ግብዣችንን ደግሞ ያው በአደባባይ እንደገና መልሰን እያቀረብን ነው ባለማወቅ የዘነጋነው ካለ ለማንኛውም ኢትዮጵያ ሌላ ስቴት ስፔሻሊ ለሚኖሩት እንዲመጡ ይህንን ቶርናመንት አብረን እንድናሳድገው ነገ ከነገ ወዲያ ሌላ ቦታ ወስደን ማድረግ ከተፈለገ እነሱ መጥተው መጀመሪያውኑ የዚህ አካል መሆን አለባቸው። አብዛኛው ሰው የሚሰበሰብበት ሰው ቦታ ስለሚሆን ልጆቻቸውን ይዘዋቸው እንዲመጡ። ብዙ ልጆቹ ባለመገናኘትና እንደዚህ አይነት ኤክስፖዝድ ሲሆኑ የሚጠቀሙትን ጥቅም ወላጅ የሆነ ሰው ሁሉም ያውቀዋል። ለልጆቻቸው ሲሉ እንዲመጡ። እኛም ያስፈልገውን ነገር አዘጋጅተናል። የመጣው ሰው እኛ መጋበዝ ብቻ ሳይሆን የመጣው ሰው ደግሞ ተመልሶ በሰላም መግባቱንም የኛ ኃላፊነታችን ነው። ያንን እንዲያግዙን ፖሊስ ያደርጋሉ። ፖሊስ አምስቱንም ቀን አብረውን ይመጣሉ። እዚህ ሀገር እንደምናውቀው የኢትዮጵያ ፖሊስ እና እዚህ ያለው ፖሊስ የተለያየ ነው። የዚህ ሀገር ፖሊስ መጥተው አጫውተውን እንዴት ናችሁ ብለው ፕሮአክቲቭሊ ምንም ነገር እንዳይሆን የመከላከል ነው። አብዛኛውን ጊዜ የሚደረገው የኛ የራሳችን ፖሊሶቹም አሉ። አንፎርኒ በዚህ ጊዜ እረፍት ላይ ስለሚሆኑ ነው እንጂ እነሱም እንዲመጡ ፈልገን ነበር። ሌላኛው የዝግጅታችን በተያያዘ አብዛኛውን ነገር ጨርሰናል። ያው የቀሩ ፋይናል ታቻፕ ናቸው። ትንሽ የሚያስቸግረን ሀሙስ ዕለት ሙቀቱ ትንሽ ጨመር ይላልና እሱን እንዴት አድርገን ስፔሻሊ ኳስ የሚጫወቱት ልጆች ማንም ሳይጎዳ እንዴት አድርገን ፕሮግራሙን ማካሄድ አለብን የሚለውን በጥልቀት እየተወያየንበት ነው። ያው እኛ ተፈጥሮን መቆጣጠር አንችልም። ድሮ ተፈጥሮ እንቆጣጠር ያለን ተብሎ ነበር፣ ግን እዛ ላይ ስላልደረስን ሜልበርን ደግሞ አየሩ ያው የታወቀ ነው። ጠዋት ቀዝቃዛ፣ ከሳ ፀሐይ፣ ሌሊት ደግሞ ዝናብ ሊሆን ስለሚችል ዊኔቨር ነው። ዞሮ ዞሮ ወገኖቻችን እንዲመጡ እንፈልጋለን። ፀሐዩ የሚያሳስብ ነገር የለውም፣ ለፀሐዩ ድንኳን ተዘጋጅቷል። በዚሁ አጋጣሚ ቴምበር ሀያ አምስት ላይ ክሪስማስ ስለሆነ አብዛኛው ሰው ስራ የለውም። እኛ የሚመስል ጥቁር ሳንታ አዘጋጅተናል ልጆቻችሁን ይዛችሁልን ነው። ፎቶግራፍ ይነሱ። ከተቻለ ደግሞ መጽሐፍ ለልጆቻችሁ እኛ ኢንካሬጅ የምናደርገው አበሻ ወይም በስደት የመጣ ሰው በሙሉ ከትምህርቱ ውጭ ሌላ ብዙ አማራጭ የለውም ብለን ነው እንደ ወላጅ ምና። ስለዚህ ለልጆቻችሁ መጽሐፍ አሽጋችሁ ይዛችሁልኑ ሳንታ ለልጆቹ ይሰጣችኋል። ሳንታ ደግሞ ይህን መጽሐፍ ካነበባችሁ ለሚቀጥለው አመት ሌላ ስጦታ ይኖራችኋል ብሎ ልጆቹን የማንበብ ባህል ለማስረጥ በዚህ ጊዜ ትምህርት ስለተዘጋ ብዙ ወላጅ የሚዘናጋበት ጊዜ ነው። ልጆቹ ከመጽሐፍ እንዳይርቁ ለማድረግ ይዛችሁልኑ። እናንተ ይዛችሁት የመጣችሁትን መጽሐፍ የታሸገውን ሳንታ እንደሰጣችሁ አድርገን እንሰጥላችኋለን። እንግዲህ ሰፊ ነው ዝግጅታችን፣ ግብዣችንም ለሁሉም ነው። እኛ ከሌምጣ ከላይምጣ፣ ኢትዮጵያዊነትን አንሰጥም አንነፍግም። ግን ያው የተወለደው በትውልድም ኢትዮጵያ የተወለደው በወላጆች ኢትዮጵያ የሆነውም ኢትዮጵያዊ ነው። እንደዛ ነው እኛ ኮንሲደር የምናደርገው ለሁሉም በራችን ክፍት ነው። ባህላችን ይሄን ነው የሚመስለው፣ እናሳያለን የሚል ሰው ካለ ልጆቹን አልብሶ ይዝቡልን ይምጣ። ስፔሻሊ ዲሴምበር ሀያ ስምንት የኢትዮጵያ ቀን ላይ አደባባይ ላይ መድረክ ላይ ያንን አለባበስ እናሳያለን። ሶሎን ጋዝ ሌላ ሰው የፖለቲካ ሜሴጅ ከሌለው ሌላን ሰው ማያስከፋ እስከሆነ ድረስ ኖርማሊ ቤተ አምልኮ ስንሄድ ወይንም በዓል ስናከበር የምንለብሰው ልብስ ከሆነ በደስታ እንቀበላለን። ልጆቹ ይምጡልን። መልካም ዶክተር ተስፋዬ ይግዛው በቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። አመታዊው የኢትዮጵያውያን አስትራሊያውያን የእግር ኳስ ውድድርና የኢትዮጵያ ቀን በታላቅ ድምቀትና ስኬት ተከውኖ እንዲያልፍ መኞታችን ነው። መልካም ስኬት ጊዜያትን እንመኛለን። ለቃለ ምልልሱ እናመሰግናለን። ከፋውን አዚጓል እንደምታደረግልን ስለተባበርከን እግዚአብሔር ስጥልን። በጣም ነው እናመሰግነው። አንተም የዚሁ ያዘጋጁ ኮሚቴ አባል ባትሆንም ታውቃለህ፣ እያንዳንዱ ነገር አንተንም ቤተሰብህንም ጋብዘናል፣ እንድትመጡልን የጋበዝነው መምጣት ብቻ ሳይሆን ሌሎች ወዳጅ ዘመዶች ደግሞ እንዲመጡ፣ ለካሳሁን ብቻ ሳይሆን ለሁላችንም ነው። ማስታወቂያው እየለቀቅን ነው። ማስታወቂያውን ሼር አድርጉልን። ሌላ ሰው ያልሰሙት ርቀው የተቀመጡ ሰዎች እንዲሰሙ አድርጉልን። እግዚአብሔር ስጥልኝ ካሳሁን አመሰግናለሁ። ما لا